Radio We discussed a, lo a wide range of issues, particularly our. Uh በተለያዩ ጉዳዮች ላይ ከውጭ ጉዳይ ሚኒስትሩ ጋር ተወያይተናል። በተለይም ፕሬዚዳንታችን ዶናልድ ትራምፕ ስለ ኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካ ቁልፍ አጋር የምትሆንበትን ሁኔታ ከመመልከት አንጻር የደረሱበትን ሀሳብ እና ያላቸውን ዕቅድ በተመለከተ በአሁኑ ወቅት በአፍሪካ ቀንድ በስራ ጉብኝት ላይ የሚገኙት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር ዶናልድ ያማሞቶ ናቸው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በመባል የሚጠራው የእዝ መምሪያ ላለፉት ሁለት ወራት በቁጥጥር ስር አውሏቸው የቆዩት የመቱ ከተማ ፖሊስ አዛዥ እና ሌሎች ዘጠኝ ወጣቶች ታስረው የሚገኙበትን የዞኑን ፖሊስ መምሪያ ከሰሱ። የዚህንም ዝርዝር ይዘናል። በዜና መጽሔት ክፍለ ጊዜ እንመለስበታለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ጥንብሮችን ይዘን ከዛሬ አርብ ሚያዝያ 19 2010 ዓ ም ስርጭታችን ጋር አስተናጋጆች እኔ ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ሊና ስሪምኮስ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና በሁለቱ ኮሪያዎች መካከል የሚካሄደው ታሪካዊ የመሪዎች ጉባኤ ዛሬ ጠዋት የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱን አገሮች ላለፉት ስልሳ ዓመታት ከፍሎ የቆየውንና ከወታደራዊ እንቅስቃሴ ነጻ የሆነውን መስመር በማለፍ ተጀምሯል። በመጨረሻም ሁለቱ የሰሜኑ ኮሚኒስትና የደቡቡ ዲሞክራሲያዊ ኮሪያ መሪዎች አካባቢውን ከኑክሌር ነጻ ለማድረግና ለሰላም እንደሚሰሩ ቃል ከመግባታቸው በፊት ተቃቅፈው ተጨባብጠዋል። የጋራ ግባችን የኮሪያን ባህረ ገብ አካባቢ ከኒኩሌር ጦር መሳሪያ ነጻ ማድረግ መሆኑን ሊቀመንበር ኪም ጆንግ ኡን እና እኔ አረጋግጠናል ሲሉ የደቡብ ኮሪያው ፕሬዝደንት ሙን ጃኢን በፖንጃሞ ስነ ስርዓት ወቅት ተናግረዋል። ማይክል ብራውን ያደረሰን ዘገባ አለ፣ አዳናች ፍሳዬ ታቀርበዋለች። ሁለቱ መሪዎች የዛሬው ጉባኤያቸው ሲያበቃ የስምነት ፊርማ ስነ ስርዓት ካደረጉ በኋላ ተቃቅፈዋል። ከስነ ሥርዓቱ በኋላ ሁለቱ መሪዎች ለሚዲያ በሰጡት መግለጫ ሁለቱ ኮሪያዎች ጠላታዊ ተግባሮችን ለመቀነስ ሲሉ በመጪው ወር ከፍተኛ ወታደራዊ ንግግር ለማካሄድ መስማማታቸውን አስታውቀዋል። ጉባኤው ሁለቱን ሀገሮች በሚከፍለው መስመር ላይ በሞቀ እጅ መጨባበጥ ተጀምሮ ቀኑን ሙሉ በጥሩ ሁኔታ መካሄዱ ታውቋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ከደቡብ ኮሪያው ፕሬዚደንት ሙን ጃኤን ጋር ሆነው ድንበሩን ተሻገሩ። ሁለቱ መሪዎች ለአንድ አፍታ በየድንበሮቻቸው ቆም ብለዋል። ሁለቱ መሪዎች ለጉባኤ በተቀመጡበት ወቅት የቦሊስቲክ ሚሳይሎች ሙከራ እንዲደረግ ማጽደቃቸው እንደማያስደስታቸው ኪም በተደጋጋሚ ተናግረዋል። የዛሬው ጉባኤ አዲስ የሰላምና የብልጽግና ታሪክ ለመጀመር የሚያስችል መሰረት አድርገው እንደሚያዩት ኪም ተናግረዋል። አሁን እንደ ድሮ አይሆንም ከዚህ ቀደም ያደረግናቸው ስምምነቶች ሳይተገበሩ እየቀሩ ወደ ኋላ ስንመለስ የነበረው አይነት አይሆንም። ይህ ጉባኤ ሁለታችንም እጅ ለእጅ ተያይዘን የወደፊቱን እያየን አብረን የምንራመድበት እድል የከፈተልን አድርገን በማየት ሕዝቡ የሚጠብቅብንን የምናሟላበት እንዲሆን እፈልጋለሁ ነበር ያሉት። ደቡብ ኮሪያ ውስጥ ይህን ጉባኤ በቴሌቪዥን ይከታተሉ የነበሩ ሰዎች የሁለቱ አገሮች ግንኙነት እንዲሻሻል መንገድ የሚከፍት አድርገው በማየት ብሩህ ተስፋ አንጸባርቀዋል። አንዲት የ38 ዓመት ዕድሜ ደቡብ ኮሪያዊት ሳንኢንሚ ጉባኤው ስላሳደረባት ስሜት ገልጻለች። ይህ ህልም ይሁን አይሁን ለመለየት አልቻልኩም። ካለፈው ሳምንት አንስቶ ደስ ብሎኛል። ሁለቱ መሪዎች የተገኙበትን ጉባኤ ስመለከት በጣም ነው የነካኝ። እንዲህ አይነት ጉባኤዎች እንዲቀጥሉ እፈልጋለሁ ነበር ያለችው። የዋይት ሀውስ ቤተ መንግስት ትናንት ማታ ያወጣው መግለጫ ሁለቱ መሪዎች የሚያደርጉት ንግግር መላ የኮሪያ ልሳነ ምድር ሰላምና ብልጽግና እንዲያገኝ የሚያስችል መሻሻል ያመጣል የሚል ተስፋ እንዳለው ገልጿል። በምስራቅ ኦሮሚያ አዳማ ከተማና አካባቢው ለሊቱን ሲወርድ ያደረው ዝናም ያስከትለው ጎርፍ ከተማይት ውስጥ የሰፈሩትን ሰላሳ ስምንት አባወራዎች አፈናቅሏል ተባለ። የአዲስ አበባ የአዲስ ከተማ የኮሚኒኬሽን ኃላፊ አቶ ሚኤሶ ኤለማ ለአሜሪካ ድምፅ የኦሮምኛ አገልግሎት እንደተናገሩት በከተማይቱ ከስድስት ሺህ በላይ የሚሆኑ ከሶማሌ ክልል የተፈናቀሉ ኦሮሞዎች በሁለት ካምፖች ተጠለው ይገኛሉ ብለዋል። ጎርፉ ያፈናቀለው ጨቆኑ በሚባለው ካምፕ የሰፈሩትን ነው ተብሏል። አሁንም የቀጠለው ዝናም ተፈናቃዮችን እንደሚያሳስብ የአካባቢው ነዋሪዎች እየተናገሩ ነው። የተባበሩት መንግስታት ድርጅት መርማሪዎች ላለፉት ሃያ ዓመታት ግድም በብሔረሰቦች መካከል ከባድ ውጊያ በተካሄደበት በምስራቃዊ የኮንጎ ዲሞክራሲያዊ ሪፑብሊክ አምስት የጅምላ መቃብሮችን አግኝተዋል። የዓለሙ ድርጅት የሰላም አስከባሪዎች ባለፈው ወር የሚጠረጠሩትን የጅምላ መቃብሮች ያገኙት ኢቱኒ ክፍለ ሀገር ውስጥ ነው። አካባቢው በቅርቡ ግጭት ደርሶ ከተሞችና መንደሮች የወደሙበትና ከ260 በላይ ሰዎች ሕይወት የጠፋበት መሆኑ ታውቋል። የኮንጎ ባለሥልጣናት ስለ ጅምላ መቃብሮቹ የሚያውቁት ነገር እንደሌለ ገልጸዋል። የተባበሩት መንግሥታትም የሪፖርቱን ቅጂ እንዲሰጣቸው ጠይቀዋል። በኮንጎ ዲሞክራሲያዊ ሪፑብሊክ በሄማ አርብቶ አደሮችና በሊንዱ ገበሬዎች መካከል እንደ አውሮፓን ዘመን አቆጣጠር በ1999 ዓ ም ግጭቱ የተቀሰቀሰው ከመሬት አጠቃቀም ከፖለቲካና ሌሎች ልዩነቶች ጋር በተያያዘ መሆኑ ይነገራል። በዚህም ሳቢያ ብዙ ሺህ የሄማ ብሔረሰብ አባላት ቤት ንብረታቸውን እየተቡ ወደ ጎረቤት ዩጋንዳና እዚያው ኮንጎ ውስጥ በሚገኙ መንደሮች ሰፍረዋል። በፎርት ወርስ ቴክሳስ አንድ ባልና ሚስት ከጊኒ ያመጧትን ህጻን እንደ አውሮፓውያን የዘመን አቆጣጠር ከ ሁለት ሺ አመተ ምህረት አንስቶ ቤታቸው ጥላ እስከ ኮበለለችበት ሁለት ሺ ስድስት አመተ ምህረት ድረስ በአስገዳጅ የጉልበት ስራ በማሰማራታቸው የፌዴራሉ ፍርድ ቤት ክስ መስርቶባቸዋል። ቱሬና ዴኒስ ክሮስ ቱሬ የተባሉት ባልና ሚስት ጥፋተኞች መሆናቸው ከተረጋገጠ በሀያ አመት እስራት ሊቀጡ እንደሚችሉም ታውቋል። መንግስት ባልና ሚስቱ ለጊዜው ስሟ ያልተገለጸውን ህጻን ከጊኒ ወደ ዩናይት ስቴትስ ያመጧት ገና የአምስት ዓመት ዕድሜ በነበራት ወቅት ሲሆን እንግሊዝኛ ቋንቋ ፈጽሞ አትናገርም ይላል። ለረዥም ሰዓታት ቤታቸው ውስጥ ያለ ክፍያ ምግብ በማብሰል፣ በማጽዳት ልብስ በማጠብና ልጆች በመጠበቅ ያሰሯት እንደነበርም ተነግረዋል። ቱሬና ዴኒስ ክሮስ ቱሬ ከዚህም በተጨማሪ ፓስፖርቷን ነጥቀው ጊኒ ካሉ ከወላጆቻቸው ጋር ከወላጆቿ ጋር እንዳትገናኝ ትምህርት እንዳታገኝ ማድረጋቸውና ድብደባ የሚፈጽሙባት እንደነበር በክሱ ዝርዝር ተመልክተዋል። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የጀርመኗ ቻንስለር አንጌላ መርክል ዛሬ ዋሽንግተን ገብተዋል። በአንድ ቀን የሥራ ቆይታቸው በዋይት ሀውስ ቤተ መንግሥት ከፕሬዚደንት ዶናልድ ትራምፕ ጋር ተገናኝተው ተወያይተዋል። ይህ የቻንስለሯ ጉብኝት የሚካሄደው የፈረንሳዊ ፕሬዚደንት ኢማኑኤል ማክሮ በዩናይትድ ስቴትስ ያደረጉትን የሦስት ቀናት ይፋ ጉብኝት አጠናቀው ወደ ሀገራቸው በተመለሱ ማግስት መሆኑ ነው። የሁለቱ የአውሮፓ መሪዎች የዋሽንግተን ጉብኝት ተከታትሎ መካሄድ የታየው ፕሬዚደንት ትራምፕ ከኢራኑ ዓለም አቀፍ ስምምነት እንዳይወጡ ለማግባባት በጋራ እንደቀረበ ጥረት ነው ተብሏል። ጥረቱ የአውሮፓ አባል ሀገሮች በቋሚነት ከብረታ ብረትና አሉሚኒየም ንግድ ከቀረጥ ነፃ እንዲሆኑም ፕሬዚደንቱን ለመጠየቅ ጭምር እንደሆነ ተዘግቧል። የቀድሞ የሲአይኤ ዲሬክተር ማይክ ፖምፔዮ ትላንት የውጭ ጉዳይ ሚኒስትርነት ሽመታቸውን ጸድቆላቸዋል። የሕግ መወሰኛው ምክር ቤት 57 ለ42 በሆነ ድምፅ ነው ፕሬዚዳንት ትራምፕ በዕጩነት ያቀረቧቸውን ፓምፔዮን ሹመት ያጸደቀው። ሁሉም የሪፐብሊካን ፓርቲው የምክር ቤት አባላት ሲደግፏቸው፣ ስድስት ዲሞክራቶችና አንድ የግል አባል በመቃወም ድምፅ ሰጥተዋል። ፕሬዚዳንት ትራምፕ በውጤቱ መደሰታቸውን ገልጠው ሚስተር ፓምፔዮ ሰባኛው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሆነው በመመረጣቸው እንኳን ደስ ያለው ብለዋል። ማይክ ፖምፔዮ የተኳቸው ሬክስ ቲለርሰንን ነው። በመጨረሻም የሶሪያ መንግሥት ቤት ንብረታቸውን ጥለው የሸሹ በብዙ ሚሊዮኖች የሚቆጠሩ ዜጎች ወደ ነበሩበት ተመልሰው የባለቤትነት ሰነዶቻቸውን ለየአካባቢ ባለሥልጣን ካላቀረቡ በቀር ንብረቶቻቸውን ለመውረስ እየተንቀሳቀሰ ነው። በያዝነው ሚያዝያ በወጣ ሕግ መሠረት ጦርነቱን በመሸሽ ሀገር ጥለው የወጡ ስድስት ሚሊዮንና በሀገር ውስጥ የተፈናቀሉ ሌሎች ሰባት ሚሊዮን ሶሪያውያን ንብረቶቻቸውን እንዲያስመዘግቡ አለበለዚያ እንደሚወረሱ የተሰጣቸው ጊዜ ሁለት ሳምንታት ብቻ ነው። በዚህ አዲስ መመሪያ መሠረት ብዙ የሚያተርፉት ከመንግስቱ ጋር ግንኙነት ያላቸው መዋለ ንዋይ መዳቢዎች የሆኑት በቁጥር አነስተኞቹ የፕሬዝደንት አልአሳድ አላዊቴ ጎሳዎች ናቸው። የሕጉ ዓላማ ሶሪያን ከተቃዋሚዎች ለማጽዳትና በዋናነትም የሱኒ ሙስሊሞችን ለመቅጣት ነው ሲሉ የፖለቲካ ተንታኞች ይናገራሉ። ተመላሾችንም እያበረታታ እንዳልሆነ ይገልጻሉ። ዜና ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና ሰለሞን ክፍሌነን በአለም ዜናዎች የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን እና በቂ አናምርትን እና በቂ ወደ ውጭ ሸጠን ስናበቃ በግዘቂ የውጭ ምንዛሪ አናገኝም። ሁለተኛ ያንን የምናገኘው ምንድነ በፊቱ አገርንና ጊዜ በሚጠቅም መንገድ አይደለም የምንጠቀሙበት። የምጣኔ ሀብት ባለሙያው ዶክተር በፈቃዱ ደግፌ ናቸው። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት ማብቂያ የአገሪቱን የግል ባለሀብቶች በአዲስ አበባ የሸራተን ሆቴል ማነጋገራቸውን ትንተርሶ ከሁለት የምጣኔ ሀብት ባለሙያዎች ጋር ከተካሄደ ውይይት የተወሰደ ነው። በምሽቱ ልዩ የሁለተኛው አጋማሽ ውይይታችን ይቀርባል። አድማጮች አሁን በቀጥታ ወደ ምሽቱ አብይ ርዕስ የአፍሪካ ቀንድ ጉብኝታቸውን የቀጠሉት በዩናይትድ ስቴትስ የአፍሪካ ቀንድ ጉዳዮች ረዳት ሚኒስትር ዶናልድ ያማሞቶ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተው ተወያይተዋል። በኢትዮጵያና በኤርትራ መካከል ሊካሄድ የሚችል የሰላም ንግግር ከውይይታቸው ርዕሶች አንዱ ሊሆን እንደሚችል ቀደም ሲል በሰጡት መግለጫ ጠቁመዋል። በርሱ ላይ ከመግባባት ስለመደረስ ያለመደረሱ ግን የተገለጠ ነገር የለም። ቀጣይ ዘገባ ያብራራዋል። ዶናልድ ያማሞቶ ጠቅላይ ሚኒስትር አብይ አህመድ አገሪቱን መምራት ከጀመሩ ወዲህ ወደ ኢትዮጵያ የመጡ ከፍተኛው የዩናይትድ ስቴትስ ባለስልጣን ናቸው። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አምባሳደር ዶናልድ ያማሞቶ በዚህ ጉብኝታቸው በቅድሚያ የተገናኙት ከኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር ነው። ውይይቱ በተለያዩ ጉዳዮች ላይ ያተኮረ መሆኑንም ነው ያብራሩት። በተለያዩ ጉዳዮች ላይ ከውጭ ጉዳይ ሚኒስትሩ ጋር ተወያይተናል። በተለይም ፕሬዝዳንታችን ዶናልድ ትራምፕ ለኢትዮጵያ ብቻ ሳይሆን በአጠቃላይ ለአፍሪካ ቁልፍ አጋር የምትሆንበትን ሁኔታ ከመመልከት አንጻር የደረሱበትን ሐሳብና ያላቸውን እቅድ በተመለከተ በኢኮኖሚ እድገት፣ በንግድ፣ በኢንቨስትመንትና በመሳሰሉት እነዚህ የተነጋገርንባቸው ጉዳዮች የተወሰኑት ናቸው። የአካባቢው ጉዳዮችን አንስተን ተነጋግረናል። ሶማሊያን፣ ሱዳንንና የአፍሪካ ቀንድን በተመለከተ እንደዚሁም በዚህ አካባቢ የተጋረጥናቸውን ፈተናዎች በአካባቢው መረጋጋትና ጸጥታን ማስፈን ሁኔታም ላይ ተነጋግረናል። ይህ እዚህ ላሉት አገሮች ብቻ ሳይሆን ለዩናይትድ ስቴትስም አስፈላጊ ነው። የአምባሳደር የአማሞቶ ጉብኝት ከኢትዮጵያ በተጨማሪ ጅቡቲንና ኤርትራንም ያካተተ ነው። በአስመራ በነበሩት ቆይታ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተዋል ወይ፣ እሳቸውስ ከኢትዮጵያ ጋር ለመደራደር ዝግጁ ናቸው ወይ የሚለው ጥያቄም ታዲያ ለእኚህ አሜሪካዊ ዲፕሎማት ቀርቦላቸው ነበር። የሰጡት ምላሽም የበለጡ ጥያቄዎችን የሚጋብዝ ይመስላል። እነዚህ ውይይቶች በቅድሚያ ከጠቅላይ ሚኒስትር አብይ አህመድ ጋር ልንነጋገርባቸው የምንፈልጋቸው ናቸው። ከዚያም ወደ ዋሽንግተን ስንመለስ በጉዳዩ ላይ የበለጠ አስተያየት ይኖረናል። እናም ዩናይትድ ስቴትስ በኤርትራና በኢትዮጵያ መካከል ሌላ የሰላም ሂደትና ንግግር ለማስጀመር እየሰራች ስለመሆኗ አምባሳደሩ ግልጽ ያለ ማረጋገጫ አልሰጡም። ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ቆይታ ጉዳዩ መነሳቱን ግን ጠቁመዋል። በምን መንገድ እንደተነሳና የተደረሰበት መግባባት ስለመኖሩ ግን የታወቀ ነገር የለም። አምባሳደር ያማሞቶ ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ጋር ቀደም ሲል ያደረጉትን ውይይት አስመልክተው የተናገሩት የሚኒስቴሩ ቃል አቀባይ አቶ መለስ አለምም ዘርዘር ያለ መረጃ አልሰጡም። ከኤርትራ ጋር የተነሳው በኢትዮጵያ በኩል የድንበር ጉዳይ በሰላማዊ መንገድ እንዲፈታ ክቡር ጠቅላይ ሚኒስትሩ ያቀረቡትን ጥሪ እንደሚያደንቁ ገልጸዋል። አምባሳደር ዶናልድ ያማሞቶ ወደ አዲስ አበባ የመጡት የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዓመታዊ የሰብዓዊ መብት ሪፖርት ይፋ በተደረገ በቀናት ውስጥ ነው። ይህ ሪፖርት በተለይም ኢትዮጵያን የሚመለከተው ክፍል ከአገሪቱ ባለስልጣናት ጋር በተደረገው ውይይት ስለመነሳቱ ግን የተገለጸ ነገር የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድር ፍሬውን ለዘገባው እናመሰግናለን። ወደ ተከታዩ የመጽሔት ርዕስ እንሻገር። የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው ኮማንድ ፖስት በሚል እንግሊዝኛ ቃል የሚጠራው የእዝ መምሪያ ላለፉት ሁለት ወራት በቁጥጥር ስር አውሏቸው የሚገኙት የመቱ ከተማ ፖሊስ አዛዥ ኮማንደር ነገራ ዱፌራና ሌሎች ዘጠኝ ወጣቶች ታስረው የሚገኙበትን የዞኑም ፖሊስ መምሪያ ከሰዋል። የኦሮምኛ ዝግጅት ክፍል ባልደረባችን ጃለኔ ገመዳ ያጠናቀረችውን ዘገባ ዝርዝር ሲሆን ግርማ ይዛ ቀርባለች በእስር ላይ የሚገኙት የመቱ ከተማ ፖሊስ አዛዥ ኮማንደር ነገራ ዱፌራ ና ሌሎች ዘጠኝ ወጣቶች ለዞኑ ከፍተኛ ፍርድ ቤት ባቀረቡት የክስ ማመልከቻ በ48 ሰዓት ፍርድ ቤት መቅረብ ሲገባቸው የታሰሩበትን ምክንያት ሳያውቁ ከአንድ ወር በላይ በእስር ላይ እንደሚገኙ ጠቅሰው ፍርድ ቤቱ አካላቸውን ነጻ የማውጣት መብታቸውን እንዲያረጋግጥላቸው ጠይቀዋል ክሱ የደረሰው ፍርድ ቤቱ ለዞኑ ፖሊስ መምሪያ በላከው መጥሪያም ከሳሾቹ ታስረው የሚገኙበት መምሪያ ኃላፊዎች ቀርበው እስረኞቹ በምን ምክንያት እንደታሰሩ እንዲያስረዱ ለዛሬ ቀጠሮ ሰጥቶ ነበር። ይህን በተመለከተ የኮማንድ ፖስቱ አባልና የዞኑን ፖሊስ አዛዥ ኮማንደር ታምሩ አዱኛ ከአሜሪካ ድምጽ በስልክ ተጠይቀው ስለ እነርሱ ጉዳይ በየደረጃው ላለው ኮማንድ ፖስት ባቀረብነው ሪፖርት ምን መደረግ እንዳለበት ጠይቀን የሚሰጡንን ምላሽ እየተጠባበቅን ነው ብለዋል። መጀመሪያ በምን ምክንያት እንደታሰሩ ተጠይቀው ጉዳዩ በሕግ ተይዞ ስላለ ይህ ነው ብዬ መመለስ አልችልም ብለዋል። የክልሉ የመንግስት የፖሊስ አዛዥ ሆነው እያሉ በቁጥጥር ስር መዋላቸው ምን እንደሆነም በድጋሚ ተጠይቀው ያሰረውን ኮማንድ ፖስት መጠየቅ ነው፣ እኔ አላሰርኳቸውም ብለውናል። አያይዘውም እኔ የወረዳው ኮማንድ ፖስት አባል ነኝ እንጂ ነቀምቴ የሚገኝ የቀጠና አራት ኮማንድ ፖስት አባል አይደለሁም። ትዕዛዙ የመጣው ከቀጠና አራት ነው ብለውናል። ወደ ወረዳው ኮማንድ ፖስት አባል ኮማንደር አድማሱ ሸቱ ስልክ ደውለን ነበር። በአስቸኳይ ጊዜ አዋጁ ስር በቁጥጥር ስር ስላሉት ሰዎች ሁኔታዎችን አጥንተን ነቀምቴ ላለው ቀጠና አራት ኮማንድ ፖስት ልከናል ብለዋል። አከጋጅ ለክፈመኑ በዚሁ መሰረት ከ38 ሰዎች ውስጥ ማስረጃ ያልተገኘባቸው 18 ሰዎች እንዲለቀቁ መዝገብ ያላቸው ስምንት ሰዎች ደግሞ ጉዳያቸው በመደበኛ ሕግ እንዲታያይ ተብሏል። የኮማንደር ዱፌራም ጉዳይ በዚህ ውስጥ ያለ ነው። በተጨማሪም መዝገብ የተከፈተላቸው ሌሎች ዘጠኝ ሰዎች ደግሞ በአራት ተከፍለው ጉዳያቸው በአስቸኳይ ጊዜ አዋጁ እንዲታይ አስተላልፈነዋል የሚል ምላሽ ሰጥተዋል። በሽሸሚ ጆቹ ለጉያ ከለሳ። አያይዘውም ለበላይ አካላት በመዝገብ ያስተላለፍናቸውን እስረኞች በተመለከተም ውሳኔ እስኪሰጥ ይቆይ ብለው ትላንት በደብዳቤ አስታውቀውናል ብለዋል። አሁን ደግሞ ፍርድ ቤት ቀርበን መልስ እንድንሰጥ ስለተጠየቅን መልስ ለመስጠት እየተጠባበቅን ነው ብለዋል። ፍርድ ቤቱ በጉዳዩ ላይ ውሳኔ ለመስጠት ለሚያዝያ 29 2010 ዓ ም ተለዋጭ ቀጠሮ ሰጥቷል። ከተከሳሾቹ ውስጥም ሁለቱ ዛሬ ከሰዓት በኋላ ከእስር መለቀቃቸው ታውቋል። የአስቸኳይ ጊዜ አዋጁ በሚኒስትሮች ምክር ቤት የካቲት 9 2010 ዓ ም በመጨረሻም ለአንድ ወር ለእረፍ ተበትኖ የነበረው የህዝብ ተወካዮች ምክር ቤት በአስቸኳይ እንዲሰበሰብ ተጠርቶ የካቲት 23 ቀን 2010 ዓ ም መጽደቁ ይታወሳል። ከዚህ በኋላ እስረኞችን በተመለከተ አንድ ጊዜ መግለጫ የሰጠው ቦርዱ በዚህ አዋጅ መሰረት አንድ ሺህ ሰዎች ታስረው እንደሚገኙ ማስታወቁ ይታወሳል። አድማጮች፣ ወደ ቀጣይ ርዕስ የመጽሔት ዘገባ እናልፋለን። በአንድ ወቅት የአሜሪካ አባት በሚል ይወደድ የነበረው ተዋናይ ቢል ኮዝቢ በቀረበበት የጾታ ጥቃት ወንጀል ጥፋተኛ ተብሏል። በፍርድ ቤቱ የተሰበሰቡ ሴቶች ውሳኔው ስሜታዊ አድርጓቸው ሲያለቅሱ ታይተዋል። የአሜሪካ ድምጿ ላቲካ ሆክ እንደዘገበችው የቢል ኮዝቢ ጠበቆች በዝነኛው ተዋናይ ላይ የተቃጣ የስም ማጥፋት ወንጀል ሲሉ ተከራክረው እንደነበር ይታወቃል። ሄኖክ ሰማእግዜር ዝርዝሩን ይዟል። የሰማንያ ዓመቱ ቢል ኮዝቢ በአሜሪካ ቴሌቪዥን በእጅጉ የተወደደውን ዘ ኮዝቢ ሾው ለሕዝብ ያደረሰና እጅግ የተከበረ የተወደደ ሰው ነበር። ኮዝቢ የተቀረውን ዕድሜውም በእስር ቤት ሊያሳልፍ ይችላል። በትናንትና ዕለት ኮዝቢ ጥፋተኛ ከተባለ በኋላ አስተያየት የሰጠችው የኮዝቢ ጥቃት ሰለባ እንደሆነች የምትናገረው ሊሊ በርናርድ ውሳኔውን ያሳለፈውን ከሕዝብ የተመረጠው ብይን ሰጪ ቡድንን አወድሳ በበርካታ ወጣቶች ዘንድ ተወዳጅ የነበረው ሰው እንዲህ ከዝና ሲወድቅ ለአድናቂዎቹ አስደንጋጭ እንደሚሆን በመገመት ነው። ከሕዝብ የተመረጡ ብይን ሰጪ ሰዎችን ስመለከት አንድ ወጣት አፍሪካ አሜሪካዊ ያየው ልክ እንደ ራሴ ልጅ ነው ስመለከተው የቆየሁት። ይህንን በአፍሪካ አሜሪካውያን ዘንድ እጅግ የተከበረና የተወደደ ሰው ጉዳይ አጤኖ የጥፋተኝነት ውሳኔ ሲያሳልፍ የተሰማውን ሐዘን ለመገመት እችላለሁ። ግሎሪያ አልሬድ በኮዝቢ ላይ ውንጀላ ያቀረቡ ወደ 30 የሚጠጉ ሴቶችን በጥብቅና ውክልና የሚሰጡ ሲሆን፣ የትናንቱ ውሳኔ ለረጅም ጊዜ የደረሰባቸውን ወሲባዊ ጥቃት እየገለጹ ፍትህ ሲሹ ለነበሩ ሴቶች ትልቅ ድል ነው ሲሉ ገልጸውታል። ረጅም ጊዜ የፈጀ የሴቶች የፍትህ ጉዞ ነው። ታሪክ ተሰርታለች። ታሪኳ አይደለም ታሪኳ የአንድሪያ ኮንስታንድ ታሪክ። በታዋቂ ሰዎችና በሀብታሞች የደረሰውን ጥቃት ለተቃወሙና ከማይጋፉት ጋር የተጋፉ ለፍትህ ሲሉ ራሳቸውን አደጋ ላይ የጣሉ ዛሬ ታሪክ ሰርተዋል። በስተ መጨረሻ መልሶ ቢከስ ክፉኛ ሊጎዳቸው ይችል ነበር ሀብታም ሰው በመሆኑ የኮዝቢ ጠበቃ ቶም መዝራው ሴቶቹ ከደንበኛቸው ጋር የነበራቸው ግንኙነት በፈቃደኝነት የተመሰረተ ነው ብለዋል። በዚህ ውሳኔ በእጅጉ አዝነናል። ሚስተር ኮዝቢ ምንም አይነት ወንጀል ፈጽመዋል ብለን አናምንም። ሙግታችን አላበቃም። አመሰግናለሁ። አሁን ቢል ኮዝቢ ላይ ክስ ያቀረቡ ሴቶች እንደሚሉት ነፍሳቸውን የሚያስት መድኃኒት ከሰጠ በኋላ አብሯቸው እንደሚተኛና የጾታ ጥቃት እንደሚያደርስባቸው ነው። ብዙዎቹ ሴቶች በወጣትነት ዘመናቸው ነው ጥቃቶቹ እንደደረሱ የሚገልጹት። በኮዝቢ ላይ የምን ያህል ጊዜ የእስር ዘመን እንደሚጣልበት ወደፊት በፍርድ ቤት የሚታወቅ ሲሆን እስከዚያው የዋስ መብቱ ተጠብቆ በቤቱ ይቆያል። ወደ መጨረሻው የመጽሔቱ ዝርዝር እናልፋለን አድማጮች። ሐሳብን በነጻነት የመግለጽ ተሟጋቾች በቅርቡ ለአንዳንድ በፖለቲካ በስፖርትና በፊልም ሥራዎች ላይ በተሰማሩ ሰዎች ላይ በስፋት ይፈጸማል የሚባለውን የወሲብ ጥቃት ያጋለጡ ጋዜጠኞችን ሸልመዋል። ሽልማቱ ከግማሽ ምዕተ ዓመት በፊት ዝናቸውን በመጠቀም የፍትህ መጓደልን ላሳዩ ሁለት አሜሪካውያን የኦሎምፒክ አትሌቶችም ሰጥቷል። ማሪያማ ዲያሎ ለአሜሪካ ድምፅ ያጠናቀረችውን ዘገባ ዝርዝር ሶሎሞን ክፍሌ ይዞ ቀርበዋል። በአውሮፓውያኑ የዘመን አቆጣጠር 1968 ዓ ም ነበር ሁለቱ የዩናይትድ ስቴትስ ኦሊምፒክ አትሌቶች ጆን ካርሎስና ቶሚ ስሚስ በበጋው ኦሊምፒክ ሽልማት ሥነ ሥርዓት ላይ አንገቶቻቸውን ሰብረው የጨበጡትን እጆቻቸውን ከፍ አድርገው ፖዲየሙ ላይ በመውጣት በወቅቱ በአፍሪካ አሜሪካውያን ላይ ይፈጸማል ያሉትን የፍትህ መጓደል የተቃወሙት። እናም በትላንቱ ሥነ ሥርዓት ላይ ለሁለቱ ኦሎምፒከኞች ሽልማቱን ያበረከተው ዝነኛው አሜሪካዊ የቀድሞው የቅርጫት ኳስ ተጫዋች ካሪም አብዱል ጃባር ነበር። ዛሬም ቢሆን ሐቁን መናገር በጣም ጠቀሜታ አለው ይላል ቶማስ ስሚት። ሕዝቦቼ ሆይ ሐሳብን በነጻነት የመግለጥ መብት ጥያቄ ሁልጊዜም ማስተጋባቱን መቀጠል አለበት። በትምህርቱ ዘርፍ በኩልም መቀጠል ያለበት ሐቅ ነው። ምክንያቱም በሁሉም አቅጣጫ የትግሉ ባሸናፊነት መውጣት አንዴ ከሆነ በኋላ ማብቃት ስለሌለበት ነው። ብዙዎቻችን ከመናገር ተቆጥቦ መኖርን የመረጥን ይመስላል። ነገር ግን ልትሮጥ ትችል ይሆናል እንጂ መደበቅ አትችልም። ከዕድሜያቸው መግፋት ጋር በተያያዘ የመጣውን የራሳቸውን በራነት አንስተው ከተቀላለዱ በኋላ ጆን ካርሎስ በሰጠው አስተያየት ደግሞ መጪውን ትውልድ ለመርዳት መንቀሳቀሱን አስረድቷል። የሃያ ሦስት ዓመት ወጣት ባለውበት ጊዜ የፈጸምኩትን ድርጊት መለስ ብዬ ሳስብ ስለ ራሴ ምንም ደንታ አልነበረኝም ያኔ እኔ ለልጄ ነበር የማስበው ለልጅ ልጆቼ ጭምር ስኬት ለማስመዝገብ ይችሉ ዘንድ መብቶቻቸው እኩል ሊከበሩላቸው እንደሚገባ ለማረጋገጥ አንድ ሰው ወጥቶ መናገር ነበረበት። ያን ነው ያደረግኩት። ቶማስ ስሚዝ እንደ አውሮፓውያን ዘመን አቆጣጠር በ1968ቱ ኦሊምፒክስ በ200 ሜትሩ ፈጣን ሩጫ ውድድር የዓለምን ክብረ ወሰን ሰብሯል። እናም ስሚዝና ካርሎስ ፖዲየሙ ላይ የወጡት ድህነትና ግርፋት መኖሩን ለማሳየት ያለ ጫማ ባዶ እግራቸውንና ጨሌ አድርገው ነው። የአሜሪካ ብሔራዊ መዝሙር ሲዘመርም በአፍሪካ አሜሪካውያን አትሌቶች ላይ ይፈጸማል ያሉትን ኢፍትሐዊነት ለመቃወም አንገታቸውን አቀርቅረውና እጆቻቸውን ጨብጠው ወደ ላይ አሳይተዋል። በወቅቱ የነሐስ ሜዳሊያ ተሸላሚ የነበረው አውስትራሊያዊው አትሌት ፒተር ኖርማን በበኩሉ ለሁለቱ አሜሪካውያን አትሌቶች ያለውን ድጋፍ ለማሳየት ለሰብአዊ መብቶች መከበር መታሰቢያነት የተሠራ ሜዳሊያ አድርጎ ነበር ፖዲየሙ ላይ የወጣው። በዚህ የሽልማት ሥነ ሥርዓት ላይ በሥራ ቦታ በተለይም ለበርካታ ዓመታት ከአንድ መቶ በላይ በሚሆኑ ወጣት የጂምናስቲክ አትሌቶች ላይ ወሲባዊ ጥቃት ያደረሰውን ሐኪም በማጋለጥ የሠሩ ጋዜጠኞችም ቀርበዋል። ዘገባዎቻቸው ዘኢንዲያናፖሊስ ስታር በተባለው ጋዜጣ ላይ ወጥቷል። የጋዜጣው ሪፖርተር መሪሳ ክዋቶስኪ ታስረዳለች። ለእኛ ምንጊዜም ቢሆን ከጥቃቱ ለተረፉ ሰለባዎች ድምፅ ሆነው መገኘትና ችግሮች ምን እንደሆኑ ፈልፍሎ ማውጣት ነው። ከዚያም በላይ እዚህ የጂምናስቲክ ስፖርት ማሰልጠኛ ማዕከል ውስጥ ሕፃናት ጥቃቱ እንዳይደርስባቸው ማረጋገጥ ይኖርብናል። ሌሎች ምርመራዎች ደግሞ ሃርቪ ዋይንስታይን በተባለው ጠንካራ የፊልም አቀናባሪና በቀድሞው የአላባማ ክፍለ ግዛት ዋና አስተዳዳሪ ለሴኔት መቀመጫ ይወዳደሩ የነበሩት ሮይ ሙር ላይ ተካሂዷል። የዋሽንግተን ፖስት ጋዜጣ ሪፖርተር ፖል ፋርሂ ያብራራዋል። ሥራህ በመጻኢ ሁኔታዎች ላይ እንደምታ የማሳደሩን ሐቅ ስትገነዘብ ጥሩ ስሜት ያድርብሃል። ሕዝቡን እናሳውቃለን፣ በጣም ጠቃሚ የሆኑ ነገሮችን እናስረዳለን። ሆኖም እንደ ዋይት ሀውስ ቤተ መንግሥትና ኮንግረስ ያሉ ተቋማትን አሰራር መለወጥ አንችልም። ሮይ ሙር ለሴኔት መቀመጫ የጀመሩትን ውድድር ሳያሸንፉ ቀሩ። ዋይንስታን ከሚሰሩበት ኩባንያ ተባረሩ። ለዚህ ዋና ምክንያቶቹ የዘገባዎቹ መውጣት መሆናቸው ታምኖበታል። ለውጦችም በዩናይትድ ስቴትስ የፖለቲካና የሶሻል አየሮች ላይ መናኘት ጀምረዋል። ሰለሞንን ለዘገባው አመሰግናለሁ። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፉን ስርጭታችንን ነው። እስከ ምሽቱ አራት ሰዓትም ይቀጥላል። አሁን በነጻ የስልክ መስመር 202205 9942 የውስጥ መስመር 14 ቅጥቀበል ናቸው። ከእናንተው አስተያየቶች ጥቂቱን መልስ እናሰማችሁ። ሰላም ዜ የአማርኛ ክፍል ጊዜ አዘጋጆች እንደምናላችው ወይም ክቡር የኢትዮጵያ ጠቅላይ ሚኒስተር ወንዶ ሂዶ ተሳታፊዎች የቀረበላቸው ጥያቄ ማለት ለወልቃይት ምንነት በህገ መንግስት ነው መልስ የሚያገኘው ማለታቸው ትክክል አይደለም። በህገ መንግስቱ ኦልሬዲ የወልቃዊት ምንነት የወልቃዊት ህዝብ ራሱ የትግራይ ህዝብ ነን ብሎ የዛሬ ሀያ ሰባት አመት የጨረሰው ስለሆነ ተመልሰን ወደ ኋላ የሚሄደው የወልቃዊት ህዝብ ደግሞ እንኳን ሰው ኖሮ መሬት ራሱ ትግርኛ ነው የሚናገረው። ፍሬ አለቀ። እንግዲህ በኋላ ወደ ኋላ የሚመለስ የለም፣ ደም ከመፋፈስ በስተቀር። ታንኪ ስሞን ከደንበር ሰላም ቪዎች እንደምን አላችሁ በቅዳሜው ዝግጅታችሁ ያቀረባችኋቸው የዋልድባ መነኮሳት እና ደግሞ ከሱ ቀጥሎ የቀረበው ፕሮግራም ሁለቱም ላይ አንድ ተመሳሳይ ነገር ስላየው አስተያየት ለመስጠት ነው በዋልድባ የሚደረገው የደን ጭፍጨፋ እና አካባቢውን ለሌላ ለእርሻና ለስግብግብ ነጋዴዎች ገንዘብ ማግኛ የሚሆን ያደረጉት እና በምዕራብ ዞን ደግሞ ያደረጉትን የደን ጭፍጨፋ ስመ። ስንመለከት በጣም ያሳዝናል። ከአሁን በፊት በእናንተው ፕሮግራም የቀረቡት ኤክስፐርት ዶክተር ሻውል ያሉትን ሁልጊዜ አረሳው የኢትዮጵያ ደን ደን ለሁሉ ነገር፣ ለኢኮኖሚው፣ ለፖለቲካው መረጋጋት ለሁሉም አስፈላጊ ነው ብለዋል እና እነኚህ ኃላፊነት የጎደላቸው ስግብግብ ነጋዴዎችና የመንግስት አባላት የሚያረጉት ጭፍጨፋ ለወደፊት ለሀምሳ ለመቶ ዓመት ኢትዮጵያ ላይ ትልቅ ተጽዕኖ የሚያመጣ ምናልባትም የማይመለስ ወደፊት የማይገኝ ነው እና እነኚህ ሰዎች ከአድራጎታቸው እንዲቆጠቡ ሁላችንም ድምፅ ማሰማት ይኖርብናል። ኢትዮጵያን ኢትዮጵያ የሚያረጋት ደኗ ነው። ደኗን የጨፈጨፈ ሁሉ ወንጀለኛ ነው፣ ወደፊትም ያስጠይቃል። ስግብግብ ነጋዴዎች እጃችሁን አልሱ፣ ከደናችን ላይ ቻይና ደግሞ በኢንቨስተር ስም ገብታችሁ የደኑን እየጨፈጨፉ ለውጭ ገበያ የሚያቀርቡ ለጊዜው የውጭ ምንዛሪ ይገኝበታል እንጂ አገራችንን ወደፊት መቀመቅ ውስጥ የሚከት ነው። ስዩም አጽባህ ነኝ ከቨርጂኒያ አመሰግናለሁ። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡ ዝግጅቶቻችን ላይ አስተያየቶቻችሁን አድርሱን፣ ተሳተፉ በውይይቶችም አድማጮች አሁን እዚህ ግድም ከምሽት ሶስት ሰዓት ከሰላሳ አንድ ያመለክታል የስቱዲዮ ሰዓታችን። ወደ ርዕሰወሪዎቹ ከመሄዳችን በፊት በዚህ ሙዚቃ ፋታ እንወስዳለን። ቴዲ አፍሮኖ ድምፃዊው ኢትዮጵያ ይላል። ቀደም ያለ ስልቱ ነው እንስማለት ያለውን ፋታ የወሰንበትን ዜማ ነበር የሰማችሁት። ማማይ ኢትዮጵያ በቴዲ አፍሮ። ቴዲ አፍሮ ሰሞኑን እዚህ ዋሽንግተን ዲሲ ይገኛል። በራዲዮ መጽሔት ቃል በገባነው መሰረት ይዘን መቅረብ እንሞክራለን። አሁን ርዕሰ ወሬዎቹን ከሰሎሞን አባተ፣ ከሰሎሞን ክፍሌ በሁለቱ ኮሪያዎች መካከል የሚካሄደው ታሪካዊ የመሪዎች ጉባኤ ዛሬ ጠዋት የሰሜን ኮሪያው መሪ ኪም ጆንግ ኡን ሁለቱን አገሮች ላለፉት 60 ዓመታት ከፍሎ የቆየውንና ከወታደራዊ እንቅስቃሴ ነፃ የሆነውን መስመር በማለፍ ተጀምሯል። የጋራ ግባችን የኮሪያን ባሕረ ገብ አካባቢ ከኑክሌር ጦር መሣሪያ ነፃ ማድረግ መሆኑን ሊቀመንበር ኪም ጆንግ ኡን እና እኔ አረጋግጠናል ሲሉ የደቡብ ኮሪያው ፕሬዝደንት ሙን ጃይኢን በፖን ሙንጃሙ ሥነ ሥርዓት ወቅት ተናግረዋል። የተባበሩት መንግሥታት ድርጅት መርማሪዎች ላለፉት ሀያ ዓመታት ግድም በብሔረሰቦች መካከል ከባድ ውጊያ በተካሄደበት በምሥራቃዊ ኮንጎ ዲሞክራሲያዊ ሪፑብሊክ አምስት የጅምላ መቃብሮችን አግኝተዋል። የዓለሙ ድርጅት የሰላም አስከባሪዎች ባለፈው ወር የሚጠረጠሩትን የጅምላ መቃብሮች ያገኙት ኢቱን የክፍለ ሀገር ውስጥ ነው። ዜናው ይኸው ነው። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና ሰለሞን ክፍሌነን ሁለተኛውን አጋማሽ ስርጭታችንን በርዕሰ ወሮቹ ጀምረናል። አድማጮች አሁን ወደ ውይይቱ በመግቢያው ያስተዋወቅነው ውይይት ነው ጠቅላይ ሚኒስትር አብይ አህመድ ስልጣን ከተረከቡ ማግስት አንስቶ አገሪቱን ሰቅዞ ይዟት የነበረውን ውጥረት ለማርገብ ይመስላል ወደ ተለያዩ አካባቢዎች እየተጓዙ ህዝቡን በቀጥታ እያነጋገሩ ናቸው ህዝቡም አንገብጋቢ የሚላቸውን ጥያቄዎች ይፈታሉ በሚል ተስፋ እያቀረበላቸው ነው እርሳቸውም አገሪቱ ከፍተኛ ችግሮች እንዳለዋት ከማመን አልፈው አግዙኝና ተባብረን እያሉ ነው ባለፈው ሳምንት ማብቂያ ላይም ተመሳሳይ በሆነ መንፈስ የሀገሪቱን የግል ባለሀብቶች በአዲስ አበባው የሸራተን ሆቴል ሰብስበው ማነጋገራቸው ይታወሳል። በዚያ መድረክ ላይ አንኳር አንኳር የተባሉ የሀገሪቱን ምጣኔ ሀብት እድገት የሚመለከቱ ወይም የምጣኔ ሀብት እድገት ማነቆ የተባሉ እክሎችና ከንግድና ማዋለ ንዋይ ማህበረሰቡ ለጠቅላይ ሚኒስትሩ ቀርበዋል። የብሔራዊ ባንክ መመሪያና ፖሊሲ የውጭ ምንዛሪ እጥረት፣ ኮንትሮባንድ፣ ሙስና፣ ያለመረጋጋት ወይም የሰላም ችግርና ሌሎችም ተጠቅሰዋል። ጠቅላይ ሚኒስትር አብይ ለተባሉት ለአንድ ሁለቱ የአገሪቱ ችግሮች የሰጡትን መልስ እንዲገመግሙ የምጣኔ ሀብት ምሁራንን ጋብዘናል። ችግሮቹን ለዘለቄታዊ ያስወግዳሉ የሚሏቸውን ሀሳቦችም እንዲጠቅሙ ጠይቀናቸዋል። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት። በቅድሚያም እንግዶቹ ራሳቸውን ያስተዋውቃሉ ወይዘሮ ትዝታ እድሉን ስለሰጡኝ በጣም አመሰግናለሁ። በፈቃዱ ደገሳ ይባላለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር። ሰማኒያ አምስት ሰማኒያ ስድስት አንድ አርባችን ስንባረር አንዱ ነበርኩኝ። እንግዲህ ከዛ በኋላ ስራዬ ሁሉ ተባራሪ ነው። በተለያዩ ዩኒቨርሲቲዎች አሜሪካን ሀገር፣ አፍሪካ ውስጥ እያስተማርኩ ነው። ኤክስተርናል ኤግዛምነርም እየሆንኩ እየሰራሁ ነው። በዚህ ይብቃኝ። በጣም ጥሩ ፕሮፌሰር አቡ በመጀመሪያ አመሰግናለሁ። ቀደም ሲል አዲስ አበባ ዩኒቨርሲቲ አስተምር ነበር። ከሁለት ሺ ሁለት በኋላ እዚህ ጃፓን ሀገር የሚገኘው የዩኒቨርሲቲ ኦፍ ሱኩባ የልማት ምጣኔ ሃብትና የኢንተርናሽናል ፋይናንስ የሚል እያስተማርኩና እየተመራመርኩ ይገኛለሁ። ስለ ትብብራችሁ አስቀድሜ ያመሰግናለሁ። ፕሮፌሰር አቡ የፕሮፌሰር በፍቃዱ ደግፌ ተማሪ እንደነበሩ ነግረውኛል። መምህርና የቀድሞ ተማሪው በአንድ መድረክ ለማቅረብ በመቻላችን እኔ ደስ ብሎኛል። ሁለታችሁም የልማት ነክ የኢኮኖሚ ምሁራን ስለሆናችሁ ነው እንግዲህ ዛሬ የጋበዝናችሁ። ወደ ፕሮግራሙ እንግባና ባለፈው ሳምንት ፍጻሜ ጠቅላይ ሚኒስትር አብይ አህመድ ከንግድ ማህበረሰብ መሪዎች ጋር በተወያዩበት ጊዜ ከተነሱት አበይት ስለተባሉ ችግሮች እንዲሁም ጠቅላይ ሚኒስትሩ ስለነዚህ ችግሮች የሰጧችሁን መልሶች ነው የማሰማችሁ። ከዚያ በኋላ እንግዲህ ወደ መልሳችሁ እናልፋለን። አሁን የመጀመሪያውን ላሰማችሁ። ኮንትሮባንድ ሌላ ወሳኝ ችግር ነው። ኮንትሮባንድ ማለት የእቃ ብቻ አይደለም፣ የዶላር ኮንትሮባንድ፣ እነዚህ ሁሉ ተደምሮ ነው ሀርድ ከረንሲ የሚባለው እንጂ እናንተ እንዳላችሁት የናሽናል ባንክ ፖሊሲ መመሪያ ብቻ አይደለም። በእኛ በኩል ምናስተካክላቸው በጣም በርካታ ነገሮች አሉ። ምናመጣበት መንገድ፣ ምናከፋፍልበት መንገድ፣ የብላክ ማርኬት መናኸሪያ እዚህ ኢትዮጵያ ሆቴል ጀርባ መሆኑን እያወቅን ዝም ብለን ያየንበት መንገድ፣ እነዚህ ይቀየራሉ። ኮንትሮባንድ ማከማቻዎች ይቀየራል። ግን የእኛ ብቻ ጥረት ሙሉ ስለማይሆን ሙሉ ፒክቸሩን አይታችሁ እንድትተባበሩ፣ ያን ስናደርግ በዛ ሴክተር ያለውን ችግር እየቀረፍ እንደምንሄድ ለማሳሰብ ነው። የሀርድ ከረንሲ ችግር አለ ብቻ ሳይሆን ብዙዎቻችሁን አፒል ማድረግ የምፈልገው ዱባይ ያስቀመጣችሁት እንድትመልሱ ነው። ችግር አለብን። በጣም እንግዲህ ሰምታችኋል። ብዙ ነገር ነው ያነሱት የውጭ ምንዛሬ ችግር፣ የኮንትሮባንድ ችግር፣ ብላክ ማርኬት አገሪቷን ችግር ውስጥ እንደከተታት ነው የሚናገሩትና እስቲ በውጭ ምንዛሬው እንጀምር ከዶክተር በፍቃዱ ደግፌ ብንጀምር አይሻልም? አገር ውስጥ ስላሉ። በጣም አመሰግናለሁ። ወገሮች የዚህ የውጭ ምንዛሪ ችግር በጣም ስር የሰደደ ነው። በቅርብ ጊዜም ደግሞ ይቀረፋል ብዬ ለማሰብ በእውነት በጣም ያስቸግረኛል። ችግሩ ከምንድን ነው የተበ እና በቂ አናመርትም እና በቂ ወደ ውጭ ሸጠን ስናበቃ በ በቂ የውጭ ምንዛሪ አናገኝም ሁለተኛ ያንን የምናገኘው ደግሞ በቅጡ ሀገርንና ጊዜ በሚጠቅም መንገድ አይደለም የምንጠቀምበት። ሪል ይህንን በደንብ ለመረዳት ወደኋላ ሄደን ስርዓቱን ማየት አለብ ስርዓቱ የኢህአዴግ ስርዓት ምን አይነት እና ከዛ ስርዓትስ በውጭ ምንዛሪው ላይ ምን እድምታ አለው በሚል በአጠቃላይ እንደምታውቁት ስርዓት ሁለት አይነት፣ አንዱ በአጠቃላይ የህግ የበላይነት የሰፈነበት አለ፣ ሁለተኛ የሰው የበላይነት የሰፈነበት አለ። አሁን ወደ ሀብታም የሆኑት ሰዎች እንዴት ነው ሀብታም የሆኑት ብለን እነህ ሁለት ስርዓቶች ውስጥ ብናይ የህግ የበላይነት በሰፈነበት ሀገር ጥሮ ግሮ የሚያገኘውን ሀብት በማካበት ነው እንግዲህ ሀብታም የሚሆነው። የሰው የበላይነት ባለበት ደግሞ ያው በዘረፋ በንጥቂያ ነው። እንደዚህ አይነት ነገር ነው። ይህምን አሁን ወደ እኛ ሀገር ሲመጣ ምን አይነት ሀብታም ነው ያለን ብለን በምናስብበት ጊዜ ያለው ስርዓት በህግ የበላይነት ሳይሆን በሰው የበላይነት የሚተዳደር በመሆኑ ሀብታሙም በዛው መሰረት ነው እንግዲህ የመጣው። አሁን እንደዚህ አይነቶቹ ሀብታሞች እንደዚህ አይነቶቹ ሀብታሞች የሚያገኙትን ሀብት ምንድን ነው የሚያደርጉበት ነው እና እንግዲህ ሀብታምን ደሞ በምናይበት ጊዜ ይሄ ሀገራዊ ሀብታም የሚባል አለ እና ደግሞ ሀገራዊ ሀብታም ያልሆነ አለ። በዚህ በዘረፋውን ህገወጥ በሆነ መንገድ ሀብታም የሆነው ሀብቱም እዚህ አድገ ሀገር አስቀምጦ ሲያበቃ ሌላ ሀገር እንዲያበለጽግ የሚፈልግ አይነት አይመስለኝም። አይደለም፣ የመንሰል ነገር ሳይሆን እና በዛ ምክንያት ነው እንግዲህ ይሄ የውጭ ምንዛሪው ችግር ያለ ይሄ የማጭበርበሩም በከፍተኛ ዋጋ ሸጦ በዝቅተኛ ዋጋ ነው የሸጥኩት ብሎ ባለስልጣናት መናገሩ ከውጭ በሚበዛበት ጊዜ ደግሞ በከፍተኛ ጋ ያለውን ዝቅ እያደረገ በኢንቮይሲን በኩል ሁለተኛ ደግሞ ሀገራዊ ባለሀብትን ባለመሆኑ አንዱ በህጋዊ መንገድ የውጭ ብልዛ የሚያገኝበት መንገድ ካለ በዚ ገርታል ካለ ብዛት ብላክ ማርኬት ውስጥ ይገባል። እንግዲህ ዋናው ትልቁ ችግራችን ብላክ ማርኬትንም የሚያነደው እንደዚሁ አይነት ነበር። እዚህ ብቻ አይደለም። እንግዲህ ብላክ ማርኬት እንትን የሚለው የውጭ ምንዛሪ በጣም እጥረት በጣም በጣም ስላለ በእውነት ለአንዳንድ ያሉ ነገሮች ለምሳሌ ለሕክምና ወደ ውጭ ሀገርም ለመሄድ ገንዘብ የሚፈልጉ ሰዎች ከባንኮች ገንዘብ ማግኘት ዛሬ በጭራሽ አይቻልም። እና በዛ መሰረት እንግዲህ ወንዶ ለአንዳንድ ነገር እንኳን የሚሆን ገንዘብ ለማግኘት ወደ ብላክ ማርኬት መሄዳቸው አይቀርም ና የነኚህ ሁሉ ጥርቅም ነው። ግን ዋናው ነገር ሀገራዊ ባለሀብት በሌለበት ሀገር ትልቁ ችግር ሀገር ውስጥ ሀብትን ለማስቀመጥና ሀብትን ሊጠቀምበት ያለው ፍላጎት ዝቅተኛ ስለሚሆን ወደ ውጭ የማሸሾ ነገር ነው። እንግዲህ ትልቁ የሆነም ችግር ያለው ጥሩ ዶክተር በፍቃዱ ደግፌ ዶክተር አቡ እንግዲህ የውጭ ምንዛሪ እንዳይገባ ዳያስፖራ ወይንም ይሄ ከኢትዮጵያ ውጭ የሚኖረው በተለይም በአሜሪካና በካናዳ የተቀናጀ ዘመቻ አለ፣ ውጭ ምንዛሪ እንዳይገባ። እሱንም አክላችሁ ጠቅላይ ሚኒስትሩ የሚሉት ምንድን ነው? አዎ እጥረት አለብን ውጭ ገንዘባቸውን የሚያስቀምጡ ባለ ሀብቶች ይመልሱ ዳያስፖራም ደግሞ ጫና እያደረገ መሆኑን የተናገሩበታልና ፕሮፌሰር አቡ ይሄንም ቢመለከቱ በመጀመሪያ ደረጃ ውጭ ምንዛሪ ግኝትና አጠቃቀምን በተመለከተ ከውጭ ንግድ፣ ከመዋዕለ ንዋይ ፍሰት እና ከብድርም ከዛም በተጨማሪ ደግሞ አሁን ከፍተኛ ፍሰት ያለው ከረሚታንስ ወይንም ከውጭ የሀዋላ የሚመጣው ገንዘብ ነው ኢትዮጵያ የምታገኘው። ይሄ እንደተጠበቀ ሆኖ ግን የውጭ ምንዛሬ እጥረቱን ያመጣው የውጭ ንግዱ ብቻ ሳይሆን የአገሪቱ የኢኮኖሚ ሁኔታ ነው። መጀመሪያ ደረጃ አገሪቱ ለኢንቨስትመንት የሚሆን ለጠቀሜታ የሚያስፈልጋትን ቁሳቁስ የማምረት ነው አቅም የላት። ያ እንግዲህ የሚያመለክተው ስር የሰደደ የልማት ችግር አለ። እሱን ስንፈታ ነው የውጭ ምንዛሪ እጥረቱንም ልንፈታ የምንችለው በረጅም ጊዜው ማለት ነው። በአጭር ጊዜ ግን አሁን ከጠቅላይ ሚኒስትሩም የሰማነው ምንድን ነው፣ ውጭ የተደበቀን ገንዘብ መልሱ የሚል አካሄድ ነው ያለው። ይሄንን ግን ለመፍታት እንዲቻል መጀመሪያ ደረጃ ኢኮኖሚ ለምንድን ነው ሀገር ውስጥ ለፍጆታ እንኳን የሚሆን ምርት ማምረት ያልተቻለ የሚለውን በደንብ አስቦ መፍታት ያስፈልጋል። የፖሊሲ ለውጥ ማድረግ ያስፈልጋል። የአመለካከት ለውጥም ይጠይቃል። ይሄ እንግዲህ በአጭር ጊዜ ውስጥ የሚፈታ ጉዳይ አይደለም። በመጀመሪያ ደረጃ ጠቅላይ ሚኒስትሩ ይህንን ጉዳይ አንገብጋቢ ጉዳይ ነው ብለው ከተለያየ የማህበረሰቡ ክፍል ለመወያየት መዘጋጀታቸው ራሱ ትልቅ ነገር ነው እስካሁን ከተደረጉት አቀራረቦች የተለየ ነው። በዛም ሊመሰገን ይገባል። ሁለተኛው ግን ከዚህም መሄድ ያለበት ምንድን ነው፣ የነኝህ ችግሮች ምንጭ ምንድን ነው የሚለውን በደንብ ተጠምቶ ምክንያታዊ ትንተና ተደርጎበት የሚመለስ እንጂ የውጭ ምንዛሬ የሚሸጡ ወይ እዛ ንግድ ላይ ያሉን ሰዎች በማባረር የሚመለስ የለም። ለምንድን ነው ለምሳሌ አሁን አንድ ሰው ከውጭ ሀገር ወደ ሀገር ውስጥ በሚልክበት ጊዜ ጥቁር ገበያ ላይ ሰላሳ አምስት እስከ አርባ ብር የሆነ ምንዛሪ ባለበት ለምንድን ነው ሀያ ሰባት ብር የሚሸጠው የሚለው ጥያቄ አለ። ይሄ እንግዲህ የሚያሳየው ምንድን ነው ከአንድ ዶላር ላይ እስከ ሀያ አምስት ፐርሰንት ቀረጥ እንደ መክፈል እኮ እንደማለት ነው። ይሄ ሲሆን ዶላር ያለው ሰው ወደ ብር መመንዘሩን እንደገና ማየት ይጀምራል። ብር ያለው ደግሞ በግልባጩ በዶላር ማስቀመጥን ይፈልጋል። ያንን መፍታት የምንችለው ኢትዮጵያ ወደ ሌሎች ሀገሮች እየሸጠች የምታገኘውን ፎሬን ኤክስቼንጅ ግኝቷን ስትጨምር፣ አገር ውስጥ ያለው ምርት ብዙዎቹን ፍላጎታችንን ሲያሟላ የምናገኘውን ተጨማሪ ውጭ ምንዛሪ ለ ኢንቨስትመንት ካፒታል ጉድስ ለማስገባት ሀገር ውስጥ የማይመረቱ ካፒታል ጉድስ የማስገባት ስራ ላይ ካዋል ነው ብዙ ነገሮች መሻሻል ይጀምራሉ። አንዱ እንግዲህ ምንድን ነው፣ ጥቁር ገበያውን እንደ መጥፎ ከማየት ይልቅ የመረጃ ምንጭ አድርገን ልንጠቀምበት እንችላለን። አንድ ሰው ጥቁር ገበያ የሚሄደው አንድም ከባንኮች ማግኘት ስላልቻለ ነው፣ ወይም የዋጋ መዛባት ስለሚመለከት እሱን ለመፍታት የሚያስችለው በመጀመሪያ ደረጃ ጥቁር ገበያ ላይ እንደዚያ ብር ረክሶ የሚሸጥበት ምክንያት አንደኛም የብር የመግዛት አቅሙ መውደቁ ነው እና እሱን ለመፍታት የሚያስችለው ኢኮኖሚው ራሱ ያለበትን ችግሮች መፍታት ስንችል ነው። ይህንን እንግዲህ በአጭር ጊዜ መፍታት አይቻልም። አገር ውስጥ ፍላጎቱ ያላቸው፣ ስልጠናው ያላቸው ምጣኔ ሀብት ባለሙያዎች፣ ከእነሱ ጋር ሰከን ባለ መልኩ የዚህ ችግር ምንጭ ምንድን ነው ብለውም መነጋገር መወያት መቻል አለባቸው። እስካሁን እኔ እንደምመለከተው ከሆነ እነኝህ ሰዎች የሚሉትም ሀሳብ የሚሰሩትም ሪሰርች ተገፍቶ ነው ያለው። ማንም ስራ ብሎ እያዳምጣቸው አይደለም ያለው። ሁለተኛው ነው ጠቅላይ ሚኒስትሩ ከእሳቸው ጋር አብሮ የለውጥ ሀሳብን አካሄድን እዳር ለማድረስ የተዘጋጀ ከድርጅታቸውም ይሁን ከግንባሩ እያየን አይደለም ያለ ነው አሁን። እና የእሳቸው ድምፅ ብቻ ነው የሚሰማው። አድማጮች ዝግጅታችን ይቀጥላል። አሁን አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍስሐዬ ናት። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የብሪታንያ ቤተ መዘክር ቅርሳ ቅርሷን በብድር ሳይሆን ሙሉ በሙሉ እንዲመልስ ኢትዮጵያ ጠየቀች። ኢትዮጵያ በኢኮኖሚ እድገት ፍጥነት ከመላ አፍሪካ ቀዳሚ ቦታ መያዟ አይኤምኤፍ አስታወቀ። አፍሪቃ ውስጥ የፕሬዚዳንትነት ሥልጣን የጊዜ ገደብ እየሠራ እንደሆነ ተዘገበ የሚሉት ርዕሶች ነው። በዛሬው አፍሪቃ በጋዜጦች ቅንብራችን የምንመለከተው ቪክቶሪያና አልበርት በተባለው የብሪታንያ ቤተ መዘክር ያሉት ከአጼ ቴዎድሮስ ኅልፈት በኋላ የተዘረፉት የኢትዮጵያ ቅርሳ ቅርስ በሙሉ በብድር መልክ ሳይሆን ለዘላለሙ ወደ ኢትዮጵያ መመለስ አለባቸው ሲሉ አንድ የኢትዮጵያ ባለሥልጣን ማስገንዘባቸውን ሮይተርስ የዜና አገልግሎት ጠቅሷል። ይህ ጥሪ የቀረበው ሎንደን ካሉት ተወዳጅ ቤተ መዘክሮች አንዱ የሆነው ቪክቶሪያና አልበርት ቤተ መዘክር ከኢትዮጵያ የተዘረፉትን ቅርሳ ቅርሶች ለትርኢት ባቀረበበት ወቅት ነው። ቪክቶሪያና አልበርት ቤተ መዘክር ውስጥ ያሉት የኢትዮጵያ ቅርሶች ከኢትዮጵያ የባህል ተቋማት ጋር በመነጋገር በረጅም ጊዜ ብድር መልክ ኢትዮጵያ ቢታዩ መልካም ነበር ሲሉ የቤተ መዘክሩ ሥራ አስኪያጅ ትራስትራም ሃንት ተናግረው ነበር። እነዚህ ቅርሶች በረጅም ጊዜ ብድር መልክ ኢትዮጵያ ሄደው ታይቶ አያውቁም። ይሁንና አርቀን በማየት በቅርስ አጠባበቅ አተረጓጎምና አያያዝ ጥበብ አጋርነት በመፍጠር አልበርትና ቪክቶሪያን የመሳሰሉት ቤተ መዘክሮች ኢትዮጵያ ውስጥ ያሉትን እህት ተቋማት እንዲረዱ የመንግሥት እርዳታ ያስፈልጋቸዋል ሲሉ ስራ አስኪያጇ መናገራቸውን ሮይተርስ የዜና አገልግሎት አውስቷል። አሁን ለንደን በሚገኘው ቤተመዘክር መዘክር ለትርኢት ከቀረቡት የኢትዮጵያ ቅርሳ ቅርስ መካከል ቅዱሳን መጻሕፍትና ከ150 ዓመታት በፊት መቅደላ ላይ በተደረገው ውጊያ ከአጼ ቴዎድሮስ ህልፈት በኋላ የብሪታንያ ወታደሮች ቤተ መንግስቱን ሲዘርፉ ያገኙት ወርቅ እንደሚገኝባቸው ድረገጹ ጠቅሷል። ውስብስብ ጌጦች ያሉበት የአጼ ቴዎድሮስ የወርቅ ዘውድና የአጼ ቴዎድሮስ ጸጉር እንደሚገኝባቸውም አሶሼትድ ፕሬስ የተባለው የዜና አገልግሎት ጠቁሟል። በኢትዮጵያ በኩል ግን በብድር የሚለው ቃል ተቀባይነት እንደሌለው ድረገጹ ጠቁሟል። እኛ የጠየቅነው ነው ከ150 ዓመታት በፊት ከመቅደላ የተዘረፈውን ቅርሳቅርሶች እንዲመለስ ነው። ቅርሶቹ እንዲመለሱልን ከ11 ዓመታት በፊት ማመልከቻ አቅርበናል። አሁን የምንጠብቀው የእሱን መልስ ነው ሲሉ ሚኒስትር ሂሩት ወልደ ማርያም ተናግረዋል። የኢትዮጵያ ብሔራዊ ቤተ መዘክር ሥራ አስኪያጅ አቶ ኤፍሬም አማረ በበኩላቸው እነዚህ ቅርሶች ከየት እንደተዘረፉ፣ የማን እንደሆኑ የሚታወቅ ነው። የእኛ ዋና ጥያቄ ለመበደር ሆኖ አያውቅም። የኢትዮጵያ ዋና ጥያቄ ምንጊዜም ቢሆን ሕገወጥ በሆነ መንገድ ከመቅደላ የተዘረፉት ቅርሶች ሙሉ በሙሉ ወደ ሀገራቸው እንዲመለሱ እንጂ መበደር አይደለም ሲሉ ግልጽ ማድረጋቸውን ሮይተርስ የዜና አገልግሎት ላይ ወጣው ዘገባ ጠቅሷል። ሲኤንኤን የዜና ስርጭት ደግሞ በሕዝብ ብዛት ከአፍሪቃ ሁለተኛ የሆነችው ኢትዮጵያ በያዝነው ዓመት ከሳራ በመለስ ካሉት የአፍሪቃ ሀገሮች የላቀ ፈጣን የኢኮኖሚ እድገት እንደሚኖራት ዓለም አቀፍ የገንዘብ ድርጅት አይኤምኤፍ መግለጹን ጠቅሷል። የኢትዮጵያ ኢኮኖሚ በያዝነው ዓመት በ8 ነጥብ 5 ከመቶ ያድጋል ተብሎ ይገመታል። ካለፈው 10 ዓመት ወዲህ በአማካኝ በ10 ከመቶ ሲያድግ መቆየቱን ዓለም አቀፍ የገንዘብ ድርጅቱ አውስቷል። ኢትዮጵያ ኢኮኖሚዋን ለማዳበር ስትል ታላቁ የህዳሴ ግድብንና የባቡር ሀዲድ መስመርን የመሳሰሉ ውጥኖችን እያንቀሳቀሰች ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት መጠን አላት። ለዚህም ምክንያቱ መንግሥት የኢንዱስትሪ ምርትና ማኑፋክቸሪንግ ከፍ እንዲል በሚያደርገው ብርቱ ጥረት ምክንያት ይመስለኛል ብለዋል የኢኮኖሚ ጠቢብ ብጃያ ራማቻንድራን። ራማቻንድራንና ሌሎች ሶስት ኢኮኖሚስቶች ባወጡት ዘገባ የዝቅተኛ ክፍያ ማኑፋክቸሪንግ ስራ መዳረሻ በመሆን ኢትዮጵያ የቻይናን ፈለግ መከተል እንድትችል ሐሳብ አቅርበዋል። አይቮሪኮስ በክልሉ ሁለተኛው ፈጣን የኢኮኖሚ እድገት እንደሚኖራት የሰባት ነጥብ አራት ከመቶ እድገት እንደምታራምድ የሩዋንዳ ኢኮኖሚ እድገት ደግሞ በሰባት ነጥብ ሁለት ከመቶ ሴኔጋል፣ ሰባት ከመቶ እድገት እንደሚኖራቸው ሴንን ድረ ገጽ ላይ ወጣው ዘገባ ጠቅሷል። ባለፈው ዓመት ጥቅምት ወር ላይ በስምንት ነጥብ ዘጠኝ ከመቶ ከሰሃራ በመለስ ካሉት የአፍሪቃ ሀገሮች የላቀ የኢኮኖሚ እድገት አላት ተብሎ ነበር። አሁን ግን የኢኮኖሚዋ እድገት መጠን ወደ ስድስት ነጥብ አራት ከመቶ መውረዱን ዘገባው ጠቅሷል። ከአፍሪቃ ትልቁ ኢኮኖሚ አላት የምትባለው ናይጄሪያ በሁለት ነጥብ አንድ ከመቶ ታድጋለች ተብሏል። ባለፈው ዓመት ጥቅምት ወር ላይ ከነበረው አንድ ነጥብ ዘጠኝ ከመቶ ከፍ ማለቱ ታውቋል። የደቡብ አፍሪካ ኢኮኖሚ እድገት 1.5 ከመቶ መሆኑን የሲኤንኤን ድረገጽ ላይ የወጣው ዘገባ ጠቁሟል። የመላ አፍሪካ የእድገት ደረጃ በአማካኝ 3.4 ከመቶ እንደሆነና ከዓለም አጠቃላይ የእድገት መጠን በታች መሆኑን የሲኤንኤን ድረገጽ ዘገባ ጠቅሷል። ዋሽንግተን ፖስት ጋዜጣ ድረገጽ ደግሞ አፍሪካ ውስጥ የፕሬዝደንቶች የሥራ ጊዜ ገደብ እየሠራ ነው ይላል። ሰራሊዮን ውስጥ ጁልየስ ማአዳ ቢዮ የአገሪቱን የሁለት የሥራ ጊዜ ገደብ ያከበሩትን ኤርነስት ባይ ኮሮማን ተክተዋል። የላይቤሪያ ፕሬዝደንት የነበሩት ኤለን ጆንሰን ሰርሊፍ የፕሬዝደንትነት የጊዜ ገደብ በማክበር የመጀመሪያ የሀገራቸው መሪ ሆነዋል። የዓለም ዜናዎች ብዙውን ጊዜ ስለ አፍሪካ የሥልጣን ሽኩቻና ስለ መፈንቅለ መንግሥታቱ ማውራቱን ያዘወትራሉ። ይሁንና አንድ አዲስ የወጣ ጥናት አብዛኛዎቹ የአፍሪካ መሪዎች በህጉ መሠረት የሁለት ጊዜ ስራ ገደቡን እያከበሩ መሆናቸውን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ጠቅሷል። በተጠየቁበት ወቅት አብዛኞቹ አፍሪቃውያን የፕሬዝዳንትነት የአገልግሎት ጊዜ ገደብ እንዲደረግበት ይፈልጋሉ። ከ54 የአፍሪካ ሀገሮች በ34ቱ በተደረገው ጥናት መሠረት 3 አራተኛ የሚሆኑት አፍሪቃውያን የጊዜ ገደብ እንዲኖር እንደሚፈልጉ አፍሮ ባሮሜትር የተባለው ጥናት ለማድረግ በሚቻልባቸው የአፍሪቃ ሀገሮች ያካሄዳቸው ጥናቶች ማመልከታቸውን ድረገጹ ጠቅሷል። እንደ አውሮፓ አቆጣጠር ከ1990 እስከ 2015 ዓ ም በነበሩት 25 ዓመታት ውስጥ ከ47 የአፍሪካ ሀገሮች አርባዎቹ የሥልጣን ጊዜ ገደብ እንደነበራቸው ጥናቱ ማመልከቱን ዘገባው ጠቅሷል። ኒክ ችስማንና ሌሎች ምሁራን የሥልጣን የጊዜ ገደብ ሲኖር በከፊል አምባገነንነት የሚመሩት ሀገሮች ወደ ዲሞክራሲያዊ አመራር እንዲያመሩ ይረዳቸዋል እንደሚሉ ጽሑፉ ጠቁሟል። ግለሰብ መሪዎች የዕድሜ ልክ መሪዎች ሊሆኑ እንደማይችሉ ሲገነዘቡ በስልጣናቸው ላይ የሚኖር ገደብን ወደ መቀበል እንደሚያዘነብሉም ዋሽንግተን ፖስት ጋዜጣ ድረ ገጽ ላይ የወጣው ጽሑፍ አስገንዝቧል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አድማጮች ጥቂት ደቂቃዎች አግኝተናል። እስከ ስርጭታችን መገባደጃ ከእናንተው ከአድማጮቻችን ከደረሱን አስተያየቶች አሁን ደግሞ የቀሩትን ጥቂቱን እናሰማችሁ። ሰላም ቪዎች ፋሲል እባላለሁ ከዋሽንግተን ዲሲ ነው የምደውለው የደወልኩበት በቅርቡ ከዚህ ዓለም በመወስ ስለተለየው ስለ ታምራት ደስታ ለልጆቹ፣ ለቤተሰቦቹ፣ እና ለሁሉም ዘመዶቹ መጽናናትን ለመመኘት ነው። ግን ሳ በሰሞኑ እዚህ ዋሽንግተን ዲሲም በኢትዮጵያም ያሉ የኪነቱ ባለሙያዎች ሁልጊዜ ሰው ሲሞት ለቪዲዮ፣ ለካሜራ፣ ለእይታ ብዙ ነገር ሲያደርጉ ይታያል። ይሄን የምለው ምንድን ነው፣ ጆሲንዘ ሀውስ ሾ ላይ ማንኛውም የኢትዮጵያ ሕዝብ ሊመለከተው ይችላል። ሶፊያ የምትባለው ባለቤቱ የእዮም መኮንን ባለቤት፣ እዮም መኮንን ድምጻዊ ነው፣ ከሞተ አሁን አራት ዓመት ሊሆነው ነው እና የምትበላው አጣ፣ የምትጠጣው አጣ። ተቸግራ አና ልሞች ድቦል ስትሞት ልጆቿ የሚበሉት አጥተው የሚጠጡት አጥተው ተቸግረው ጆሲን ዛሀውስ ሾው ነው የደረሰላቸው። ጆሲን ዛሀውስ ሾው በጣም እግዚአብሔር ይስጥ፣ የልጅ አዋቂ ነው እና እዚህ አካባቢ በሰሜን አሜሪካ ያሉም ሆነ ኢትዮጵያ ያሉ የኪነት ባለሙያዎች ትያትረኞች፣ ምናምኖች ሰው ሲሞት ብቻ ቀብር ላይ ትያትር ከማሳየት ለምንድን ነው የሟች ቤተሰቦቹን የጓደኞቻቸውን ልጆች እንኳን ዞር ብሎ የማያዩት? ቤት ኪራይ የሚከፈል አጥተው የሚበላ የሚጠጣ ሰው መንገድ ላይ ሲጣሉ፣ ይሄ ነው ወይ ድምፃዊ? ይሄ ነው ወይ ትያትረኛ? ይሄ ነው ወይ የኪነት ባለሙያ? እባካችሁ ቪዮች ይሄን ነገር በሀሳብ ነገር ላይ አቅርቡልኝ። በተለይ የየው መኮንን ባለቤት ትምህርት ቤት የምትከፍለው አጣ የምትበላው አጣ፣ ቤት ኪራይ የሚከፍሉ ጣተው ሜዳ ላይ ውድቀዋል። ዩቱዩብ ላይ ጆሲን ዛውት ሾው የኢትዮጵያ ህዝብ ማየት ይችላል። ይሄ የእኔ የግል ሀሳብ ነው። ቪዮች እባካችሁ ይሄን ነገር ለህዝብ አስደምጡልኝ የታመራት ደስታንም እባካችሁ ሁላችንም ተባብረን እንርዳው። ከኔ ጨምሮ ናስትልኝ በእናንተ ሬዲዮ ቀርበው የደቡብ ምዕራብ ድርጅት በሸካ ወይንም በቀድሞው የከፋ ክፍለ ሀገር ውስጥ ያለውን ጫካ ያለ ምንም ርኅራኄ ከግል ጥቅም ብቻ በመነሳት ለሀገር የማያስቡ በልማት ስም የገቡ አንዳንድ ባለሀብቶች ጫካውን እያጠፉት ስለሆነ ይሄ መንግስትና እናንተ በሚዲያ አካባቢ ያላችሁ ሰዎች አንድ እንድትሉ እናሳስባለን። ይኸውም ኢትዮጵያ ውስጥ የቀረው ሶስት ፐርሰንት የሚሆን ጫካ በዛት አገር ሕዝብ ዋስትናና ለአየር ንብረቱ ስለሚጠቅም በሚቀጥለው ትውልድ ቢቆይ በሚል ይሄ አሳሳቢ ጉዳይ ስለሆነ መንግስት ጠንክሮ ይህንን ደን መጠበቅ አለበት። በልማት ስም የሚገቡ ራስ ወዳዶች ይህንንም ጫካ እንዳይ አቃጥሉትና እንዳያጠፉት ያጠፉትንም በሕግ እንዲጠየቁ በጥብቅ እናሳስባለን። ለሚቀጥለው ትውልድ ይሄ ጫካ መቅረት አለበትና፣ ወንደሰን ግዛው ነኝ ከቦንጋ ከፋ። የአሜሪካ ድምፅ ራዲዮ አማርኛው ቋንቋ አገልግሎት በ19ና በ5 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ላይ ያበቃ። አስተናጋጆቻችሁ ሰለሞን ክፍሌና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተተኪ ስርጭት መሀንዲስ ሌና ስሪምኮስ እንዲሁም ከዋና አዘጋጅቷ ትዝታ ብላቸውና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን። በዚህ ዜማ ነው ስንብት የምናደርገው። ነገ ምሽት ላይ ቀደም ብለን የጀመርነው የመጣነ ሀብት ይዞታ ላይ ያተኮረ ውይይት ተከታይ ይቀርባል። በእኛ በኩል ሰላም ደህና ደሩ። ብዙአየሁ ደምሴ